ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ማክሰኞ ሐምሌ 14 ቀን 2007 ዓ ም ነው አስተናጋጅ ሰለሞን ክፍሌ ይሆናለሁ። ጽዮን ግርማ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከአዲሱ አበበ እንስማ። እንደምናምሻችሁ፣ በሶማሊያዋ ማርካ ከተማ የሚገኙ ነዋሪዎች በሰጡት ምስክርነት የአፍሪቃ ህብረት ወታደሮች በሲቪሉ ማኅበረሰብ ላይ ዛሬ ማክሰኞ ያለ ፍርድ ግድያ ማካሄዳቸውን አጋለጡ። የህብረቱ ወታደሮች ከሞቃዲሾ በስተ ደቡብ 120 ኪሎ ሜትር ላይ በምትገኘው በማርካ ከተማ አካባቢ አሰሳ ባካሄዱበት ወቅት ሁለት ሴቶችን ጨምሮ ቢያንስ 12 ሰዎች መሞታቸውንና ሌሎች ሰባት ያህል መቁሰላቸውን የዓይን ምስክሮችና ባለሥልጣናት አረጋግጠዋል። የማርክ ወረዳ ኮሚሽን ሐሰን ኦማር ሞዓሊም ለቪኦኤ ሶማልኛ አገልግሎት በሰጡት ቃል የአፍሪካ ህብረት ወታደሮች በየቤቱ እየገቡ ነው ሰውን እተኛበት የረሸኑት ብለዋል። መዋሊም እንደገለጡት ከሆነ ሁለት ወንድማማቾችን ጨምሮ የሰባት ሰዎችን መገደል በግላቸው ያረጋግጣሉ። ይህ በእንዲህ እንዳለ የአልሸባብ አማጽያን በአንድ የሶማሊያ ወታደሮች በሚጓዙበት ኮንቮይ ላይ ዛሬ ማክሰኞ ማርካ አካባቢ ጥቃት ከፍተው ቢያንስ አምስት የመንግሥት ኃይሎች መገደላቸውን የአይን ምስክሮች አስታውቀዋል። ተኩሱ በአልሸባብ አማጽያንና በመንግስቱ ወታደሮች መካከል ለሁለት ሰዓታት ያህል መካሄዱም ታውቋል። ከአሚሶም ባለሥልጣናት እስካሁን የተሰጠ መልስ የለም። የቡሩንዲው ፕሬዝዳንት ፒየር ንኩሩንዚዛ ዛሬ በተጀመረው ነገር ግን ተቃዋሚዎች ባልተካፈሉበት ምርጫ አሸንፈው ስልጣን ለሶስተኛ ጊዜ እንደሚይዙ ተገምቷል። ምንም እንኳ ለወራት ያህል ጸረ መንግሥት ተቃውሞ ቢካሄድና ዓለም አቀፉ ማህበረሰብ ፕሬዝዳንቱ ስልጣናቸውን እንዲለቁ ጥሪ ቢያደርግም፣ ምርጫው ግን በታቀደለት መሰረት ተጀምሮ እየተካሄደ መሆኑ ታውቋል። ተቾች ሚስተር እንኩሩንዚዛ እንደገና መወዳደር የለባቸውም ሲሉ የቡሩንዲው ህገ መንግስታዊ ፍርድ ቤት ግን ይችላሉ፣ ምክንያት የመጀመሪያውን ምርጫ ያገኙት በምክር ቤቱ እንጂ በህዝብ ምርጫ አይደለም የሚል መከራከሪያ አንስቶ ድጋፉንም ሰጥቷል። ተቃውሞ ግን ትናንት ሰኞ ጭምር ዋና ከተማዋ ቡጁምቡራ ውስጥ ተካሄደው አመፅ ያስከተለ እንደነበር፣ ፈንጂዎችና የጠመንጃ ተኩሶች መሰማታቸው ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ለባለስልጣናት ባስተላለፉት ጥሪ ምርጫው በሥነ ሥርዓት እንዲከናወን ሰላምና መረጋጋትን እንዲያስከብሩ አሳስበው ብሩንዲ ውስጥ የሚገኙ ተቃዋሚ ወገኖችም ወደ ውይይት እንዲገቡ ጠይቀዋል። ለአራት ቀን ጉብኝት እዚህ ዩናይትድ ስቴትስ የሚገኙት የናይጄሪያው ፕሬዚዳንት ሙሐመዱ ቡሃሪ ዛሬ ማክሰኞ ከዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ጋር ይገናኛሉ። ትናንትና ከፕሬዝዳንት ባራክ ኦባማ ጋር ዋይት ሃውስ ውስጥ ተገናኝተው አማጺው ቦኮ ሃራም ቡድን በሚሰነዝረው የሽብር ጥቃትና በሌሎች ጉዳዮች ዙሪያ መወያየታቸው ይታወሳል። ፕሬዚዳንት ኦባማ ናይጄሪያ ውስጥ በቅርቡ የተካሄደው ምርጫ ሲያደንቁ፣ እንደ አውሮፓ አቆጣጠር በ1999 ከተወገደ ወታደራዊ አገዛዝ በኋላ ስልጣን በዲሞክራሲያዊ መንገድ ወደ አዲስ መንግስት የተላለፈበትን ታሪካዊ ምርጫ ተመልክተናል ብለዋል። የሽብርተኛው ቡድን ቦኮ ሃራም ጥቃት እንደሚያሳስባቸው የተናገሩት ኦባማ ፕሬዚዳንት ቡሃሪ ግን ይህን ቡድን ለማሸነፍና አገሪቱን ኢኮኖሚያውን አንቆ የያዘውን ሙስና ለማጥፋት ግልጽና አስተማማኝ አጀንዳ እንዳላቸው የሚያምኑ መሆናቸውን ተናግረዋል። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ዛሬ ማክሰኞ እስራኤል ውስጥ ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋራ እንደሚገናኙ ባለፈው ሳምንት ተጠናቆ ናታኛሁ ግን በጽኑ በተቃወሙት የኢራን የኒኩለር ጦር መሳሪያ ስምምነት ላይም እንደሚወያዩ ተገልጧል። ሚስትር ናታኛሁ ይህን ለረጅም ጊዜ የታሰበበትንና ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይ፣ ቻይና፣ ሩሲያ እና ጀርመን የደረሱትን ስምምነት ታሪካዊ ስህተት ብለውታል። አድማጮች፣ ዜናው አበቃ። አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ ሦስት ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላቸው የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ እና የፓርቲው አመራር አባላት ወታደራዊ ትግል ለማካሄድ ወደሚንቀሳቀሱባት ኤርትራ ጠቅለው መሄዳቸውን መሪዎቹ አስታወቁ። ቁጥራቸው ይፋ ያልሆነ የአርበኞች ግንቦት ሰባት አመራር አባላትን ይዘው ዶክተር ብርሃኑ ነጋ ወደ ኤርትራ ያመሩት ሌሎች አማራጮችን ጨምሮ በወታደራዊ ትግልና ህዝባዊ ንቅናቄ የኢትዮጵያን ገዢ ፓርቲ ለማስወገድ ነው። የአርበኞች ግንቦት ሰባት አመራር አባል ዶክተር ታደሰ ብሩ ለቪኦኤ እንዳስታወቁት ዶክተር ብርሃኑ ነጋና ጓዶቻቸው ትግል ወደሚካሄድባቸው አካባቢዎች ያመራሉ። ሄኖክ ሰማእግዜር ዶክተር ታደሰ ብሩን አነጋግሯል። ዶክተር ብርሃኑ በአሁኑ ሰዓት ትግሉ የሚገኝበት ቦታ ላይ ይገኛል። እዛው ያለበት ቦታ ላይ ዋነኛው ትግሉ በአጠቃላይ እንግዲህ አርበኞች ግንቦት ሰባት ሁለገብ የትግል ዘርፍ ነው የሚከተለው እና ከእነዚህ ከሁለገብ ትግሎች አንዱ በሕዝባዊ አመፅ ስርዓቱን መቀየር የሚል ነው እና ይሄንን የሚያደርጉበት ቦታ ላይ ያሉ ወገኖቻችን፣ ጓዶቻችን የሚገኝበት ቦታ ይተዋል። ፎቶግራፎች ላይ የታዩት አስመራ ከተማ ውስጥ እንደገባ ነው ግን ከዛም አልፎ ጓዶቻችን ወዳሉበት በረሀ ይሄዳል ብዬ ገምታለሁ በአሁኑ ሰዓት። አሁን ግን የሚገኙት አስመራ በሚገኘው የአርበኞች ግንቦት ሰባት ጽህፈት ቤት አቀባበል ሲደረግላቸው የሚያሳዩ ፎቶግራፎችንም ሲጠቅሱ ነበረ። ከዛ በማስከተል ወዴት ነው የሚያመሩት? ዶክተር ብርሃኑም ሆኑ የሌሎች የግንቦት ሰባት አመራሮች ታጋዮቻችን ወደሚገኙበት ቦታ ያመራሉ። ታጋዮቻችን የሚገኙበት ቦታዎች ኤርትራ ውስጥም ድንበር አካባቢ ያሉ፣ ኢትዮጵያም ውስጥ የገቡ አሉ እና ዝርዝር የት ቦታ ላይ እዚህ ቦታ ላይ ይገኛሉ ብዬ መናገር አልችልም እኔ ስለማላውቀው። ነገር ግን ራሳቸው ያው ትግሉ የሚጠይቅበት ቦታ ላይ ጓዶቻችን ያሉበት ቦታ ላይ ለመታገል ነው የገቡት፣ ለመሞት ነው የገቡት። ያ ትግሉ የሚጠይቀው ቦታ ውስጥ ይገኛሉ። እዛ ነው የሄዱት፣ እዛ ነው የምናገኛቸው ብዬ እገምታለሁ። እንግዲህ ዶክተር ብርሃኑ ነጋ ብቻቸውን አይደሉም የሄዱት። ሌሎች የአመራር አባላትም የአርበኞች ግንቦት ሰባት አመራር አባላት እንደ ሄዱ ተገልጿል። ምን ያህል ናቸው ወደ አስመራ የሄዱት? ቁጥራቸው ለጊዜ ለመናገር ይቸገራለሁ። አንደኛ በተለያየ ጊዜ ነው የሄዱት። ሁለተኛ ነገር ደግሞ ብዙ ጊዜ አመራር አባሎቻችን አንገልጽም። ያለንበትም ሁኔታ የሚታወቅ ነው። አንተም በደንብ ትረዳ እንላለን ብዬ ገምጻለሁ። አድማጮቻችንም ይረዱታል ብዬ አምናለሁ። እና ይሄን ያህል ብዬ አልገልጽልህም። ግን አንድ ልገልጸው የምችለው ነገር ከፍተኛ አመራሩ ይሄ ማዕከላዊ ኮሚቴ የሚባለው ዋነኛው አመራር ያለው ሙሉ በተሟላ ሁኔታ ያለው እዛ ሆኗል። አሁን በአሁኑ ሰዓት የንቅናቄው ከፍተኛ አመራር እዛ እንዲገኝ ተደርጓል። ጥቂት በማስተባበር ስራ ላይ የሚሰሩ በሌላ ቦታ ከሚኖሩት በስተቀር ተጠቃሎ ገብቷል። ለምን ያህል ጊዜ ነው የሚቆዩት? ወደ ዩናይትድ ስቴትስ የሚመለሱበት ነው ወይስ ጠቅለው ነው ያመሩት ወደ ትግሉ ቦታ? ወደ ትግሉ ቦታ ነው ያመሩት ትግሉ እስኪያበቃ ድረስ ድረስ እዛው ይቆያሉ። ትግሉን በድል ከመጠናቀቅ ድረስ እዛው እዛው ይቆያሉ። በሙሉ ነው የሄዱት። ለመታገል ነው የሄዱት። ዶክተር ብርሃኑ ነጋ እንግዲህ እንደሚታወቀው በፔንስልቬንያ ግዛት በሚገኘው በክኒል ዩኒቨርሲቲ ውስጥ በምጣኔ ሀብት ፕሮፌሰርነት ሲሰሩ የቆዩ ናቸው። ስራቸውን ለቀው ነው የአርበኞች ግንቦት ሰባትን ትግል ለማስተባበር ወደ ኤርትራ እንደዚሁም ወደ ሌሎች አካባቢዎች ትግሉ ይካሄዳል ወደ ተባለበት አመሩ የሚሉ ዘገባዎች ሲገለጹ የነበረው። ስለዚህ ምንም የሚያውቁት ነገር አለ? ስራቸውን ለቀው ነው ያመሩት ወደዛ? ዶክተር ብርሃኑ ነጋ፦ አዎ እንግዲህ የአስተዳደራዊ ጉዳዮች እንዴት አይጠቅም። ነገር ግን ስራውን ለቆ ድሮም እኮ ስራውን ሲሰራ ዋነኛው ስራ ትግል፣ ይሄኛው በሌላ የሚሰራው ስራ ነበር። ነገር ግን አንዱ ነገር አሁን ሙሉ ጊዜውን ለዛ ለመስጠት ነው። ስለዚህ እዚህ ያለውን ስራውን እዛ ሆኖ የሚሰራበት ምንም ነገር የለም። ያው ስለዚህ ስራውን ለቆ ነው የሄደው። እንዴት ለቀቀ በምናምን ሁኔታ ነው የአድሚኒስትሬቲቭ ኢሽዎችን አላቃቸውም። ነገር ግን ለቆ ነው ሄደው። በዚህ አጋጣሚ ግን እንግዲህ እሱ በጣም ትልቅ ምሁራ ኢትዮጵያ ውስጥ በነበረበት ጊዜ አውቀዋለሁ እኔም ራስ በዛ ሙያ ውስጥ ያለሁ ስለሆነ ብዙ አውቀዋለሁ የዶክተር ብርሃኑ ራሱ አስተዋጽኦ በመምህርነት ኢትዮጵያ ውስጥም በኢትዮጵያ ኢኮኖሚክ ውስጥ ባለሙያዎች ማህበርም ውስጥ በተመራማሪነትም የሚሰራበት ነገር ነው። ግን እንግዲህ ይሄንን የመሰለ ስራውን ነው ጥሎ የሄደው ምክንያቱም ከትግሉ ከሀገር ከነጻነት ከእኩልነት ከፍትህ የሚበልጥ ነገር የለም በሚል ነው ጥሎ የሄደው። ይሄ ትልቅ አርአያነት ያለው ሌሎቻችን ልንከተለው የሚገባ ነገር ነው ብዬ አምናለሁ። እንግዲህ አርበኞች ግንቦት ሰባት ወታደራዊ ዘመቻ ለማካሄድ እንዳሰበ ነው ሲገልጹ የነበረው። በምን አይነት መልኩ ነው ዘመቻውን የምታከናውኑት? በእርግጥ ይገባኛል ወታደራዊ ሚስጥራችሁ ሊሆን ይችላል፣ ግን ወታደራዊ ስልጠናና ብቃት ገንብታችኋል። በዚህ ረገድ አንተም በትክክል እንዳልከው ወታደራዊ ጉዳዮችን ለመናገር ይቻ መናገር ብቻ ሳይሆን ባለሙያ መሆን ያስፈልጋል። እኔ በቀጥታ የወታደራዊ ጉዳዮች ባለሙያ አይደለሁም እና እነዚህ ግን ይሄንን የሚያውቁ ሰዎች አሉ እነሱ በሚያውቁት መሰረት አሁን እንቅስቃሴ ለመውሰድ የሚያስችል ብቃት ላይ ደርሰናል፣ አቅም ላይ ደርሰናል ብለው አስባሉ። አቅም መገንባት ሁል ጊዜ የሚጨመር ነገር ነው። ግን የመጀመሪያው እርምጃዎቹን የመጀመሪያ እንቅስቃሴዎችን አሳይተዋል። የኢትዮጵያ ህዝብ ሲጠብቀው የነበረ ነገር በመሆኑ ይቀላቀለናል፣ አቅማችን ያዳብርልናል፣ በጎደለን ቦታ ይሞላበታል ብዬ ተስፋ አደርጋለሁ። ይሄ ትግል የህዝብ ትግል ነው። ይሄ ትግል የአርበኞች ግንቦት ሰባት ትግል ብቻ አይደለም። የሁሉም የኢትዮጵያ ህዝብ ትግል ነው። የኢትዮጵያ ህዝብ እንደዛ ይሄንን ትግል ኦውን ያደርገዋል፣ ይወስደዋል፣ ራሱ በኃላፊነት ይወስደዋል ብዬ በጣም አዎ በተወሰነ መጠን እንቅስቃሴ ለማድረግ የሚያበቃ አቅም ላይ ደርሳል። ይሄ አቅም ግን ተገንብቶ አለቀ የሚባል ነገር አይደለም። በየጊዜው እየገነባ እንሄዳለን። ይህን ለማድረግ ደግሞ ዝግጅቶች ናቸው። በስተ መጨረሻ አላማችሁ ምንድን ነው? ልታሳኩ የምታስቧቸው ግቦች ምንድን ናቸው? ልናሳካ የምንፈልገው ግብ በጣም በጣም ጥሩ ጥያቄ ነው። አርበኞች ግንቦት ሰባት ሲመሰረት ጀምሮ ከዛ በፊትም ግንቦት ሰባትን በነበረበት ጊዜ ደጋግቦ ሲገልጸው የነበረው ነገር የመንግስትን ስርዓት የመያዝ አላማ አይደለም። መንግስት የሚ የሚያዝበት በኢትዮጵያ ውስጥ የሚያዝበት ስርዓት ለመፍጠር ነው። እስከ ዛሬ ድረስ መንግስት በጉልበት ብቻ እየመጣ የሚቀመጥበት ስርዓት ነው። መንግስት በምርጫ በህዝብ ምርጫ ተአማኒነት ባለው እና እውነተኛ በሆነ የህዝብ ምርጫ የሚመረጥበት ስርዓት ማስቀመጥ ነው። ስለዚህም ከመጀመሪያው ጀምሮ ግንቦት ሰባት በኢትዮጵያ ውስጥ ፍትህ፣ ነጻነት፣ ዲሞክራሲ፣ እኩልነት የሰፈነበትና የሀገር አንድነት የተረጋገጠባት ሀገር እንድትኖረን ፍትህ፣ ነጻነት፣ ዲሞክራሲ፣ እኩልነት እነዚህ የተከበሩበት የተረጋገጡበት ስርዓት እንዲኖር ማድረግ ነው እና ያን ስርዓት ለመፍጠር የሚደረግ ትግል ነው። ኢትዮጵያ ውስጥ ጉልበት የመጠቀም ፍላጎት በአርበኞች ግንቦት ሰባት ውስጥ ኖሮም አቅም ነገር ግን ግድ ሆኖ የተገባበት ነገር ነው እና ከተገባበት ደግሞ ይሄ እስከ መጨረሻው ድረስ የምንቀጥለው ነገር ነው። በጣም ነው የማመሰግነው። ዶክተር ታደሰ ብሩ የአርበኞች ግንቦት ሰባት አመራር አባል ከለንደን ለሰጡኝ ማብራሪያ አመሰግናለሁ። እጅግ በጣም አመሰግናለሁ። አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋገራለን። አፍሪካ ነክ ርዕሶች ቀጣዩ ፕሮግራም ነው። አዘጋጅና አቅራቢ አዳነች ፍሳሐዬ። በዩናይትድ ስቴትስ ፕሬዚደንትነቴና በአሜሪካዊነቴ በመኩራት ፊታችሁ ቆሜያለሁ። እንደ አፍሪካዊ ልጅ ሆኜም ነው ፊታችሁ የቆምኩት። ፕሬዚደንት ኦባማ ወደ አፍሪካ የሚጓዙት ባለፈው ዓመት በተካሄደው ዩናይትድ ስቴትስ እና የአፍሪቃ መሪዎች ጉባኤ ላይ የታየውን መሻሻል ለማጠናከር ነው። ወደ ኢትዮጵያ መዲና አዲስ አበባ ከማምራታቸው በፊት በኬንያ መዲና ናይሮቢ በመጪው ቅዳሜና እሁድ በዓለም አቀፍ የንግድ ሥራ ጉባኤ ላይ ይሳተፋሉ። የአሜሪካ ድምፅ ሬዲዮ ጋዜጠኛ ሻካ ሳሊ፣ ፕሬዚዳንቱ አዲስ አበባ መሄድ የለባቸውም ብለው የሚያስቡ ሰዎች አሉ ለምን ይመስሎታል? የሚል ጥያቄ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ጉዳይ ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ አቅርበዋል። ለእኛ ጠቃሚ ጉብኝት ነው። የኢትዮጵያ ህዝብና መንግስት በአሸባሪነት ላይ የሚያካሄዱትን ትግል በመደገፍ ረገድ ያለንን ቁርጠኝነት ያሳያል። ሰብአዊ መብትንና የፕሬስ ነፃነትን በሚመለከት ለኢትዮጵያ መንግስት መልእክቶች ለማስተላለፍም ለፕሬዝዳንቱ በር ይከፍታል። ከሰብአዊ መብት አንጻር ኢትዮጵያ ትክክለኛውን ቦታ እንድትይዝ ይህ መንግስት ጥረት ማድረጉን ይቀጥላል። ፕሬዚደንት ኦባማ ከኢትዮጵያ መሪዎች ጋር ተገናኝቶ ይነጋገራሉ። የአፍሪቃ ህብረት ዋና ጽህፈት ቤትን ይጎበኛሉ፣ ለአመራሩም ንግግር ያደርጋሉ። የዩናይትድ ስቴትስ ፕሬዚደንት አፍሪቃን የሚጎበኙት በደቡብ ሱዳን ፕሬዚደንት ሳልቫ ኪር እና በተቃዋሚያቸው መሪ ሪያህ ማቻር ኃይሎች መካከል አስከፊ የእርስ በርስ ጦርነት በሚያካሂዱበት ወቅት ነው። መፍትሄው ሰላም ነው። ሆኖም ሁለቱም ወገኖች ወደ ሰላም አቅጣጫ ለማምራት ሲሉ የግል ጉዳያቸውን ወደ ጎን የመተው ፍላጎት አላሳዩም። ሻካ ሳሊ ስለ ቡሩንዲ ጉዳይም ለሊንዳ ቶማስ ግሪንፊልድ ጥያቄ አንስቷል። የቡሩንዲ ፕሬዝደንት ፒየር እንኩሩንዚዛ ለሶስተኛ ጊዜ በፕሬዚዳንትነት መወዳደርን አስመልክቶ የዩናይትድ ስቴትስን አቋም አብራርተዋል። በማንኛውም ሀገር ቢሆን ለፕሬዝዳንቱ ጥቅም ሲባል የፕሬዝዳንቱን የሥራ ጊዜ ለማራዘም የሀገሪቱን ህገ መንግስት እንዲለውጥ እንደማንደንግፍ ምንጊዜም ቢሆን ግልጽ ስናደርግ ቆይተናል። ፕሬዚደንት ኦባማ በጉብኝታቸው ወቅት አሜሪካ እያደገች ላለችው አፍሪቃ ያላትን ድጋፍ በድጋሚ የማረጋገጥ እቅድ አላቸው። ከአፍሪቃ አቻዎቻቸው ጋርም ስለ መልካም አስተዳደር ጉዳይ ማንሳቱን ይቀጥላሉ። The Africa ለአዲሲቱ አፍሪቃ እየመጠቀች ላለችው አፍሪቃ ጽዋ እናንሳ። ሕዝቦቻችን ሁሉ የሚሹትንና የሚገባቸውን ብሩህ ተስፋ የተሞላች አፍሪቃን ለማምጣት በጋራ ለሰላም፣ ለብልጽግና፣ ለፍትሕ በምናደርገው ጥረት ለመቀጠልም ጽዋ እናንሳ። ፕሬዚደንት ኦባማ አቻምና ሴኔጋልን፣ ደቡብ አፍሪቃንና ታንዜንያን በጎበኙበት ወቅት በንግድ በመዋዕለ ነዋይ ፍሰትና በመሠረተ ልማት ዝርጋታ ረገድ የዩናይትድ ስቴትስን ትብብር ከፍ የሚያደርጉ እቅድ ሐሳቦችን አቅርበው ነበር። በኬንያና በኢትዮጵያ የሚያካሄዱት ጉብኝትም ዩናይትድ ስቴትስ የሁለቱ ሀገሮች ብቻ ሳትሆን ከሰሃራ በመለስ ላሉት የአፍሪካ ሀገሮች ሁሉ ጠንካራ አጋር መሆኗን የሚያመለክት ተመሳሳይ መልእክት የማስተላለፍ ዓላማ አለው። በጤና ጥበቃና በትምህርት መስኮች የታዩትን መሻሻሎች በማጠናከር በአልሸባብ ምክንያትና ኬንያ ላይ በተፈጸሙት አሳዛኝ ድርጊቶች ምክንያት በምስራቅ አፍሪቃ ወሳኝ በሆነው ጸረ ሽብር ትግል ላይ ትኩረት መስጠትን ያካትታል። የዩናይትድ ስቴትስ ፕሬዚደንት የአባታቸውን ሀገር የሚጎበኙት አልሸባብ በተደጋጋሚ ጥቃት በሚያካሄድበት ወቅትና የአልሸባብ አማጽያን አቻምና ስልሳ ሰባት ሰዎችን የገደሉበት ናይሮቢ ውስጥ የሚገኘው ዌስትጌት የተባለው የገበያ አዳራሽ እንደገና በተከፈተበት ወቅት ነው። የኢትዮጵያ ጉብኝታቸውን በሚመለከት ደግሞ ስራ ላይ ያለ የዩናይትድ ስቴትስ ፕሬዚደንት ኢትዮጵያን ሲጎበኝ ለመጀመሪያ ጊዜ መሆኑ ይታወቃል። የአፍሪቃ ሕብረት ዋና ጽህፈት ቤትን የሚጎበኙበት ዋና ምክንያት የጸረ አሸባሪነት ትግል እንደሆነ ተጠቅሷል። በተለይም በአልሸባብ ላይ በሚካሄደው ትግል ዩናይትድ ስቴትስ ኢትዮጵያን ከክልሉ ዋናዋ አጋሯ አድርጋ እንደምታይ ጀፍሪ ስሚት ገልጸዋል። ስሚት የሮበርት ኬኔዲ የሰብአዊ መብት ማዕከል ቦርድ ሊቀመንበር ናቸው። ኢትዮጵያ አልሻባብን በመከላከል በኩል ጽኑ አጋር ተደርጋ ትታያለች ከክልላዊ ትብብር አንጻር ብቻ ሳይሆን በአህጉሪቱ ዙሪያ ለአፍሪካ ህብረት የሰላም ጥበቃ ተልእኮዎች ወታደሮችን በማቅረብም ጭምር በተለይም ሱዳንና ደቡብ ሱዳን ውስጥ ላለው ቀውስ መፍትሄ ለማምጣት እየተደረገ ባለው ጥረት ባላት ሚናና በሸምጋይነት ሚናዋን ምክንያት ኢትዮጵያ ዋናዋ አጋር ተደርጋ ትታያለች። ስሚት አያይዘውም ኢትዮጵያ ጨቋኝ ሀገር በመሆኗ የፕሬዚደንት ኦባማ ጉብኝት የተሳሳተ መልእክት ያስተላልፋል ብለዋል። ብዙ ሰዎች የማያውቁት ነገር ምንድን ነው? ኢትዮጵያ በዓለም ከባድ ሳንሱር ከሚደረግባቸው ሀገሮች አራተኛዋ መሆኗ ነው። ጋዜጠኞችን በማሰር ከመላ አህጉሪቱ ከኤርትራ ቀጥላ ትፈረጃለች። ኢትዮጵያ ውስጥ የሙስሊም ዲሞክራሲያዊ ተቃዋሚዎች ካሏቸው ጋር ተገናኝተው የተነጋገሩት የአትላንቲክ ካውንስል ብሮውኒን ብርተንም የፕሬዝደንት ኦባማን ጉብኝት ስህተት ነው ብለውታል። በቅርቡ በአሸባሪነት ክስ ጥፋተኛ የተባሉትንም አነጋግረው ነበር። የጥፋተኝነት ብይን በተሰጠበት የፓርላማውን መቀመጫዎች መቶ በመቶ ባሸነፈበት ወቅት ኢትዮጵያ የፕሬዚዳንት ኦባማን ጉብኝት ማግኘቷ ለኢትዮጵያ መንግስት መጥፎ መልእክት ያስተላልፋል። አንድ ከፍተኛ የኦባማ አስተዳደር ባለሥልጣን ዩናይትድ ስቴትስ ሰብአዊ መብትን በሚመለከት ያላትን ስጋት በይፋም ሆነ በግል ከኢትዮጵያ መንግሥት ጋር በየጊዜው እንደምትነጋገር ገልጸዋል። የመጨረሻው ዝግጅት ላይ ደርሰናል። ስፖርት፣ ገንዘቤ ዲባባ በ1500 አዲስ የዓለም ክብረ ወሰን አስመዘገበች። የርቀቱን ሬኮርድ በማሻሻል የመጀመሪያዋ ኢትዮጵያዊት ትሆናለች። እንደ ምናምሽታችሁልኛል የተከበራችሁ አድማጮቼ፣ የፊፋውን የሙስና ቅሌት በተመለከተ ፍቅሩ ኪዳኔ የያዙትን ጨምሮ ሌሎች ዜናዎችም አሉን። አብራችሁን ቆዩ። አትሌት ገንዘቤ ዲባባ በ1500 የዓለምን ሬኮርድ በመስበር ብዙዎች አይቻልም ያሉትን እንደሚቻል አረጋግጣለች። ቻይናዊቷ ኩ ሹንጃ እንደ አውሮፓውን ዘመን አቆጣጠር በ1993 ዓ ም ማለትም ከ22 ዓመታት በፊት ነበር በ3 ደቂ 50.46 ሴኮንድ በመግባት በብሔራዊ ውድድሮች ላይ አዲስ ሬኮርድ ያስመዘገበችው። የገንዘቤ 3 ደቂ 50.07 ሴኮንድ ሆኗል። የአውሮፓ ሻምፒዮኗ ሲፋን ሐሰን ሁለተኛ ሆናለች። በዘንድሮው የዳይመንድ ሊግ በ1500 ሴቶች ናቸው ከአራት ደቂቃ በታች የገቡት። ሮበሪ የሰሜን አሜሪካውን ሬኮርድ በመስበር ሦስተኛ፣ በ2011 የዓለም ሻምፒዮኗ ጄኒ ሲምፕሰን አራተኛ ሆናለች። እንግሊዛዊቷ ሎራ ሙዊር እና የሆላንዷ ሞሪን ኮስተር አምስተኛና ስድስተኛ ወጥተዋል። እንዳልኩት ሁሉም ከአራት ደቂቃ በታች ነው የገቡት። አሯሯጮቹ በጣም ጥሩ ሥራ ሰርተዋል። በ1500 ክብረ ወሰኑን ስሰብር የመጀመሪያዋ ኢትዮጵያዊ በመሆኔ ደግሞ ተደስቻለሁ። ግሩም ነው ብላለች ገንዘቤ። እህቴ ጥሩነሽ፣ በአጠቃላይም የኢትዮጵያ ሕዝብ በውጤቴ እንደሚደሰት አምናለሁ። ከቤጂንጉ የዓለም ሻምፒዮና በኋላ ደግሞ በ5000 አዲስ ክብረ ወሰን አመጣለሁ ስትልም ቃል ገብታለች ገንዘቤ ዲባባ። በዚህ ርቀት የወንዶቹን ያሸነፈው አስቤል ኪፕሮፕ ከኬንያ ነው የኦሎምፒክ ሻምፒዮኑ ቶፊክ ማክሉፊ ሁለተኛ፣ የሞሮኮ አብዱላቲፍ ኢንጉየር ሦስተኛ። ይህን በዚሁ ላብቃ። አንድ የዩናይትድ ስቴትስ ሴኔት ንዑስ ኮሚቴ በፊፋ ውስጥ በፈነዳው የሙስና ቦምብ ስለ ቈሰሉት የእግር ኳስ ጨዋታ ኃላፊዎች ጉዳይ ለመረዳት ባለፈው ረቡዕ ጥረት አድርጎ ነበር ይላሉ የዓለም አቀፉ ስፖርት ተቋማት ልዩ አማካሪ ፍቅሩ ኪዳኔ። ምስክሮች ቃል በሰጡበት በሴኔቱ ንዑስ ኮሚቴ ስብሰባ ላይ ተገኝተው ነበር። አቶ ፍቅሩ ተከታዩን አጋርተውናል። ይህ የዴሞክራሲ ትምህርት ቤት ወደ ሆነው ወደ ዩናይትድ ስቴትስ ሴኔት ስገባም፣ ክርክርም ሳዳምጥ የመጀመሪያ ጊዜ ነው። በጣም ያስገረመኝ ግን የፖሊስ ሴኪሪቲ ምርመራን ያለፈ ሁሉ መታወቂያውን ስንኳን ሳያሳይ ወደ አዳራሹ አምርቶ ገብቶ አዳምጦ መውጣት መቻሉ ነው ወደ አሜሪካን ድምጽ ራዲዮ ጣቢያ ለመግባት ያለውን ጣጣ ሳስታውስ የሴኔቱ ያስገርማል። በሴኔቱ ንዑስ ኮሚቴ ላይ እንዲናገሩ ተጋብዘው የነበሩት የፊፋ ፕሬዚዳንት ሴፕ ብላተር ጠላት አንዲው ጄኒንግስ፣ የተባለ ስለ ፊፋ ሁለት መጽሐፍ ያረቀቀ የእንግሊዝ ጋዜጠኛ፣ የዩናይትድ ስቴትስ ሶከር ፌዴሬሽን ዋና ጸሐፊ ዳን ፍላይን፣ የአምኒስቲ ኢንተርናሽናል ተጠሪ ሶንጂ በቤሪ እና ፌርፋክስ ኩባንያ ፕሬዚዳንት የኢንተርናሽናል ትራንስፓረንሲ አባል ሚሸል ሄርሽማን ነበሩ። በውይይቱ ላይ የተካፈሉት አምስት ሴናተሮች የፊፋን ጉዳይ በጥንቃቄ ያጠኑ ነበሩ። ከሁሉ ነገር የገረማቸው ይህ ሁሉ ሙስና ወንጀል ሲካሄድ የዩናይትድ ስቴትስ ሶከር ፌዴሬሽን ባለስልጣኖች የት ነበሩ? አያውቁም ነበሩ ወይ? ለምን ዝም አሉ? በማለት ዋና ጸሐፊውን ማፋጠጣቸው አልቀረም። ሁለት ሰዓት የፈጀው የሴኔት ክርክር ምንም አይነት ለውጥ ለማምጣት የማይችል ቢሆንም በአሜሪካን አገር ተሰሚነት ስላለው በስፖርት ዓለም ውስጥ በስፖንሰርነት የታወቁት ኩባንያዎች እነ ኮካ ኮላ፣ ቪዛ፣ ማክዶናልድ፣ የቴሌቪዥን ጣቢያዎች በሚዋዋሉት ኮንትራት ላይ ጥንቃቄ እንዲያደርጉና የፊፋ አመራር ሕግ አክባሪ መሆኑን እንዲያረጋግጡ መክረዋል። የእንግሊዙ ጋዜጠኛ እንኳን እንዲህ አይነት መድረክ አግኝቶ ይቅርና በባዶ ሜዳ የሚፎክረው ለሴፕ ብላተር የተመኘለት ከእስር ቤት በቀር ዚምባብዌ ግዞት እንዲሄድ ነው። እንግሊዞች ከሮበርት ሙጋቤ ጋር ያላቸውን ፍቅር መጠቆሚያ ይመስላል። ከአሜሪካ ውጭ ያለውን ዓለም የሚገርመው ግን ሴኔቱ ምን አግብቶት ነው ስለ ፊፋ የሚወያየው? አሜሪካኖች እንዴት ኃይለኛ ቢሆኑ ሆኖ የፈለጉበት ሀገር ስልክ ደውለው ሰው የሚያስዙት እና የሚያሳስሩት የሚሉ ጥያቄዎች ናቸው። በስዊስ አገር ታስሮ የነበረው የሰሜን እና የመካከለኛው አሜሪካ ፉትቦል ኮንፌዴሬሽን ፕሬዚደንት ጄፍሪ ዌብ ከዙሪክ ወደ ኒውዮርክ ከተዛወረ በኋላ ፍርድ ቤት ቀርቦ በአስር ሚሊዮን ዶላር ዋስትና ተፈቷል። አስር ሚሊዮን ዶላር ከወዴት መጣ የሚል ጥያቄ እሙሀይ ጠጅ ቤት ተነስቷል። ሌሎቹ እዚያው ስዊስ እስር ቤት ይገኛሉ። ጉዳያቸውንም የስዊስ ፍርድ ቤት የሚመለከተው ይመስላል። የፊፋ ስራ አስኪያጅ ኮሚቴ በዛሬው ዕለት ዙሪክ ላይ ስላጸደቃቸው ውሳኔዎችና ስለ ወሰዳቸው እርምጃዎች ከፋ ያለ ሐተታ ማስከተሉ አይቀርም። የስፖርት ዓለም በጤነኛ ወጣቶች የተገነባ መሆኑን ለማረጋገጥ በቶሮንቶ ካናዳ የሚካሄደው የአሜሪካ ሀገሮች ጨዋታ በፖርት ሞርስ ቤይ ፓፑዋ ኒው ጊኒ የተፈጸመው የተፈጠመ የፓሲፊክ ሀገሮች ጨዋታ በመጪው መስከረም ወር በኮንጎ ብራዛቪል የሚካሄደው የአፍሪካ ጨዋታ ምስክሮች ናቸው። አቶ ፍቅሩ ኪዳኔን አመሰግናለሁ። ለቀሪዎቹ የስፖርት ዜናዎች ገዛኝ ጽዮን መስቀል ከአዲስ አበባ። አመሰግናለሁ ሰለሞን። በአሁኑ ወቅት በተለያዩ አህጉራት በርካታ የወዳጅነት እና የአቋም ማጠናከሪያ ጨዋታዎች እየተካሄዱ ነው። በበርክላይ ኤሽያ ዋንጫ ሶስት የእንግሊዝ ፕሪሚየር ሊግ እና የሲንጋፖር ምርጥን ጨምሮ አራት ቡድኖች ማለት ባደረጉት የዋንጫ ፉክክር ከትናንት በስቲያ በአርሴናል አሸናፊነት ተጠናቋል። አርሴናል የዘንድሮውን የባርክሌ ኤሽያ ዋንጫ ማንሳት የቻለው የፍጻሜ ተጋጣሚውን ኤቨርተንን ሶስት ለአንድ በመርታቱ ነው። በሌላው አህጉራዊ እግር ኳስ ሻምፒዮና የመካከለኛውና ሰሜን አሜሪካ እንዲሁም የካሪቢያን ሀገሮች የተሳተፉበት የኮንካፍ ወርቃማ ዋንጫ ማለት ነው ኮንካፍ ጎልደን ካፕ የሚባለውን ሊጠናቀቅ ተቃርቧል። ሩብ ፍጻሜው የተገናኙት የዩኤስ አሜሪካ እና ኩባ፣ የዩኤስ አሜሪካ ቡድን ብዙም ሳይጨነቅ ነው በቀላሉ በግማሽ ደርዘን ጎላ አጥምቆ ስድስት ለባዶ የሸኘው። በሌላ ምድብ ሜክሲኮ ኮስታሪካን በተጨማሪው አንድ መቶ ሀያ ደቂቃ አንድ ለባዶ የሜክሲኮ ቡድን አሸንፏል። ትሪኒዳድ እና ቶቤጎ ከፓናማ መደበኛውንና ተጨማሪውን አንድ ለአንድ ተለያይተው በመለያ ምት የፓናማ ቡድን ስድስት ለአምስት አሸንፏል ከነገ ወዲያ በሚጠበቀው ግማሽ ፍጻሜ ፓናማ ከሜክሲኮ የስ አሜሪካ ከጃማይካ ይገናኛሉ አሸናፊዎች ለፍጻሜ የተሸናፊዎች ደግሞ ለደረጃ የፊታችን እሁድ ተካሄዶ የኮንካፍ ዋንጫ ፍጻሜ ይሆናል ማለት ነው ይኸው ነው እንግዲህ በእኔ በኩል ያለው ሰለሞን ገዛኝ ጽዮን መስቀል ና አመሰግናለሁ በዚሁ ልሰናበት ሳምንት በተመሳሳይ ዝግጅቴ እንገናኛለን እስከዚያው ሰለሞን ክፍሌ ነኝ ሰላም ደህና ቆዩ ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሠራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። ለዛሬ በዚሁ እናበቃለን። ደህና ምሽት።